አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና፣ አንቲስፔትድ ባድ ኒውስ ወይም ማንኛውም ዜና በሱ አትጀምሩ ነው እና የመጀመሪያ ነገር ከተቻለ Grounding, Marleton, Salotin colonist Salot, Meditation colonist Meditation. የተፈጥሮ አደጋዎችና እና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦን ጭንቀት የሚያሳድሩና ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በርከት ብለው ይሰማሉ። በመደበኛ የመገናኛ ብዙኃንም ይሁን መሰረት የሌላቸውን የሀሰት ወሬዎች ጨምሮ በማህበራዊ ትስስር ገጾች የሚሰሙ አሳዛኝ ዜናዎችን ያለማቋረጥ መስማት የነኚህ መንፈስ አዋቂ አሉታዊ ወሬዎች የይለት ገጠመኝ መሆን ከአላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጅኋል? ባለፉት ጥቂት ወራት ኢትዮጵያ ውስጥ ብዙዎችን ለህልፈትና ለስቃይ የዳረጉ ጥቃቶችና ግጭቶች አስመልክቶ የሚሰሙ ዜናዎችና ወሬዎችን ጨምሮ በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል። ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በዓለም ዙሪያም ተመሳሳይ ተጽዕኖዎች ይታያሉ። ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች በተለያዩ ጊዜያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳያቋርጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና ፕሮፌሰር ዮናስ፣ በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት እንደምን ላሉ የሥነ ልቦና ቀውሶች የመዳረግ እጣ ይገጥማቸው ይሆን? እንዴትስ ይረዳል? እንሻላላ ይሄ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ፣ በቤተሰብ፣ በሰፈር ውስጥ ሲካሄድ በምንሰማው ዜና በየትኛውም ቦታ ቢሆን እንደማንኛውም ግለሰብ ልባችን ይሰበራል። እንግዲህ ከሙያ አንጻር እንዲህ አይነት አሰቃቂ ነገሮች አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ የምንለው? ከሰው ልጆች ከተለመደው መደበኛ ኑሮ ውጪ የሰው ሕሊናና አስተሳሰብ ሊሸከመው ከሚችለው ውጪ እጅግ አሰቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት፣ ይሄ ሰቆቃ ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ አይደለም። ለእኛም ሙያ የምንገረመው መቶ ሰዎች እጅግ አሰቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ በማዘን በአብዛኛው ሰው ይኖረዋል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝኖ ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወቴ አልቆላታል ከእንደዚህ አይነት ነገር ውስጥ አልፌ ካሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ የሚቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ይባላል። ማለትም በሁለት ነገሮች መሀል የሚካሄድ ግንኙነት ማለት ነው። በግለሰቡ እና በሰቆቃው። የግለሰቡም አስተሳሰብ፣ አመለካከት፣ ሃይማኖቱም ሊሆን ይችላል ፍልስፍናውም ሊሆን ይችላል። ተፈጥሮም ሊሆን ይችላል። ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ፣ ሌላው ደግሞ የተለያየ ና እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ፣ እና ይሄ ለብዙ አመታት የተደረገ ጥናት ይሄ የሁለቱ ነገሮች የግለሰቡ እና የውጭ ሁኔታ የሁለቱ የመጨረሻ ውጤት የሁለቱ ባህል ያለው ግንኙነት። መልካም ፕሮፌሰር ዮናስ ይህ ጉዳት የደረሰባቸው የስነ ልቦና ሁከቱንም የግድ ማስተናገድ የተጋለጡት ሰዎች በራሳቸው ላይ በደረሰ በደልም በታዛቢነትም ሲሆን በሁለቱም አንስተዋልና በቀጥታ ከል ችግሩ መሀል ባይሆኑም በቤተሰብ፣ በወላጆቻቸው በቅርብ ዘመዶቻቸው፣ አልፎ አልፎም በማህበረሰብ በአጠቃላይ የሚደርሰው መከራ ያባዘናቸው። እንደ ማህበረሰብም ይገጥመናል የሚሉና የሚያሳስቧቸው ሌሎች ጉዳዮች ለጭንቀት የዳረጓቸው ሁኔታው ጠዋት ማታ ስለሚያስጨንቃቸው ይህን መሰል ጭንቀትና ውጥረት የሚያስከትለውን ጉዳት ለመቀነስስ ምን ሊያደርጉ ይችላሉ? እንቀበልበት ነገሮችን የምናስተናግድበት መንገድ ላይ እንደ ግለሰብ ልናይ የሚገቡ ነገሮች ይኖሩ ይሆን? ጠዋት ማታ ያን ችግር ማውጣት ማውረድ ብቻ ውስጥ ከምንጠመድ አንደኛ መከላከል አለ። ችግሩ ሳይባባስ በፊት አንዳንድ ነገሮች መከላከል ይቻላል። ሌላው ባዮ ሳይኮሶሻል ስፒሪቹዋል ሞዴል ማለትም ባዮሎጂካል የሚባለው በመድኃኒት ለምሳሌ አንዳንድ ጊዜ እንዲህ ዓይነት ችግር ያጋጥማቸው፣ መተኛት አይችሉም። ስለዚህ ምናልባት መተኛት እንዲችሉ ወይም የጭንቀት በሽታ ለጊዜው ቢሆን ለማስታገስ መድኃኒት መጠቀም ይገባ ይሆናል። ሌላው ሳይኮሶሻል እንግዲህ የስነ ልቦና ምክር መቀበል ይሆናል። እና ይሄ ሳይኮሶሻሉ በግለሰብ ደረጃ ነው። በቡድን ደረጃ ደግሞ በባህላዊ የአካባቢው ሰዎች ማገሌዎች ሌሎች የሰፖርት ኔትወርክ በእድርም በተለያየ መንገድ አንዱ አንዱን የሚያግዝበት ያራሱ ራሱ ይህንን ችግሩን በፈር ለማድረግ የሰቆቃውን ሰዓት ላይ ውሃ ለመቸለስ እና ግለሰቡ አብሮ እንዳይቃጠል ስነ ልቦና ፈጥና እንዳይቃጠል እንደ ቀዝቃዛ ውሃ ለማፍሰስ የህብረተሰቡ መሪዎች ሽማግሌዎች በተለይ በኛ ባህል ውስጥ የሃይማኖት መሪዎች እና እንደዚህ አይነት የነሱ ምክር እና አስተያየት ትልቅ አስተዋጽኦ ሊኖር ይችላል እና እዚህ ላይ እንግዲህ ምሆራ ኃላፊነት አለባቸው። በፕሪቬንሽን ዚህን አለማርከፍ ማለትም አንድ ቤተሰብ ወይም ሁለት ቡድኖች በሚጋጭ ጊዜ የተጎዳው የእኔ በኩል ብቻ ነው፣ ያኛው ምንም አልተጎዳም የኔን ብቻ ሰቆቃ አዳምጡ፣ ሌላው ገደል ይግባ አይነት ነገር ሳት ላይ ቤንዚን መጨመር ነገር ግን የለም እስቲ ይሄ ነገር ሳቱ ሁላችንን አብሮ ቤቱን ከሚያቃጥል ለምን አንነጋገርም? ለምን በሽማግሌዎች አይመክርም? ብሎ ይሄ በሶሲዮሎጂካል በቡድን ደረጃ እንዲህ አይነት መፍትሄዎች እንግዲህ የኮንፍሊክት ሪዞሉሽን እና ግጭቶችን ሚዛናዊ በሆነ መንገድ መፍታት ማለት ነው። እና ችግሩን ለመከላከል ሁሉም የሕብረተሰብ ክፍል አስተዋጽኦ አለው፣ ግን በተለይ በእኛ ሙያ ኦፒኒየን ሊደርስ እንደው ሌላው ሰው እንደ መሪ የሚያያቸው እንዳንተ ሙያ ውስጥ ያሉ ጋዜጠኞች ሊሆኑ ይችላሉ። የፖለቲካ መሪዎች ሊሆኑ ይችላሉ። የሃይማኖት መሪዎች ሊኖሩ ይችላሉ እና የእነሱ ጸባይና ሁኔታ አመራር ችግሮችን ለመከላከል በጣም ጥቅም አለ። ስልጣን የሚባለውም እንግዲህ ይሄ ነው። አንዱ እንዲህ አይነት የኃላፊነት ስሜት ሲኖር እና ይሄ ኃላፊነት መውሰድ ሲኖር ይሄ ይሄ እንግዲህ ከመፍትሄው ጋር አብሮ ነው። ሳይት ነው። መልካም ፕሮፌሰር ዮናስ በቀጥታ የመገናኛ ብዙሃኑን ዓለም ወደሚመለከተው ጭብጥ ልውሰደው። በየእለቱ ከያቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል ወዲሁም መልካም ያልሆነ ዜና እጥረት ያለበት ጊዜ አይደለም። በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች ያለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ ውከት ያለው እውነትም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል። እነሱም በብዛት ወደ ውስጥ ማስገባት ሊያስከትል የሚችል የስነ ልቦና ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል፣ ለመፍትሄ ከሚደረገው ባሻገር ጠዋት ማታ መከራ ወደ ውስጥ ማስገባት ጤነኛ አይደለም ብለው ማሰብ ይኖርባቸው ይሆን? ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይህንን ነገር ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስቶ ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ እያንዳንዱ ሰው በደንብ ቅድም፣ ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት፣ ምርጫ የለውም እና ስለዚህ አንዳንድ ጊዜ ያሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላሉ ወይም የሆነ ነገር ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈው ሁኔታ ሲከታተሉ በከፍተኛ አእምሮ ህመም የሚታክል ሆስፒታሉ ሲገቡ ያየኋቸው ያከምናቸው አሉ። እንግዲህ እነዚህ ወጣቶች ሀይባ የላቸውም፣ የሚመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም በዚህ ችግር አለ አሜሪካ ነገር እና እንደዚህ አይነት ሌላውም ላይ ይሄ አለ። ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ነው ጠቢቡ ሰለሞን። ይሄ በጣም ትክክል ነው። በእኛም ሙያ ሰው ለሐዘኖም ጊዜ ማድረግ አለበት፣ ለዜናውንም ለሚወስድበት ጊዜ ማድረግ አለበት። ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ላለማየት መሞከር። የሚረብሽ ዜና ሰውነቱን አክቲቬት ስለሚያደርግ ማለትም የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖር አድነርጂ ያ ነገር ንጥረ ነገሩ ኬሚካሉ ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና፣ ከባድ የሚረብሽ ዜና ሲኖር ሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስነሽት ሲገባ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል። በደንብ ደግሞ አልበተኛት ፍረስትሬሽን ቶለራንስ የምንለውን ጭንቀትና መከራ ፈተና መከላከል አቅም ይቀንሷል። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያ ይችላል። አንዳንድ ሰዎች ኮ ጉንፋኑም ይበረታባቸዋል። ቁርጥማቱን ምኑም ሊጨምር ይችላል፣ ከመጠን ያለፈ ፈተና ሲኖር። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ ያለ ዜናውም በልክ በሆነ አለበት እና ለሁሉንም ነገር አብሮ ማስኬድ መቻል አለበት እና ይሄ ማልቲፕል አክሽን ኢን ፓራሌል የሚሉት ነገሮችን በአንድ ላይ ማስኬድ መቻል። ሁል ጊዜ ማራቶን አይቻልም። አንዳንዴ እያነከስንም ቢሆን እቸ መቀጠል አለብን። ማድረግ ያለብን ስራም ከሆነ ወደ ስራ መሄድ አለብን። እንቅልፍም ከሆነ ወደ መኝታ መሄድ አለብን። ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል። ያን ሁሉ እያደረግን ዜናውንም መከታተል ይቻላል። መጠመድ የለብንም መጠመድ የለብንም እሱ ነው ዋናው እሱ። መልካም ፕሮፌሰር ዮናስ ይሄ ፈተና ለተገልጋዮች ብቻ አይደለም። ሆን ተብሎ የሚፈበረኩትን የሀሰት ዜናዎችና ጣጣዎቻቸውን እነሱ እናቆይና ለብቻ እንመለከታለን ነገር ግን ከሁኔታዎች መጥፋት በየቀኑ የሚደረጉ የሚፈጠሩት የከፉ ነገሮች ከመሆናቸው የተነሳ ጠዋት ማታ የሚያሳዝን አደጋ ወይም ሆን ተብሎ የተፈጸመ ጥቃት በማህበረሰብ ወይም በአገር ላይ ይደርስ ይሆናል የሚል የሚያሰጋ ጉዳይ በየዕለቱ ይሰማል። በልዩ ሙያቸው ሳቢያ በተለይ የሚመለከታቸውን ሰዎች ልናነሳ ነው። ለዚህ ማነጻጸሪያ የሚሆነው ባለፈው አመት አብዛኛውን ጊዜያችንን በኮቪድ-19 ፈተናው ተጠምደም በነበረበት ጊዜ በግንባር የተሰለፋችሁት የሕክምና ባለሙያዎች በሙያችሁ ምክንያት ለፈተና ተዳርጋችሁ ነበረ። ጠዋት ማታ ህሙማንን ማየት አለ፣ የመጋለጥ እድሉ ከፍ ያለ ነው። ከዚህ አንጻር በስራ ምክንያት የከፉ ዜናዎችን የጦር ሜዳ ውሎ ሊሆን ይችላል፣ የጎርፍ መጥለቅለቅ ሊሆን ይችላል፣ ሱናሚ ሊሆን ይችላል። እንዲህ አይነት ነገሮችን እንድንቋቋም ስራችን አዘጋጅቶናል ወይም ይጠበቅብናል። ነገር ግን እንዲህ ሳያቋርጥ ጠዋት ማታ ሲመጣ ጠዋት ስንነሳ የከፋ ነገር እንደሚኖር እያሰቡ መነሳት ድረስ ሲደረስ እንዲህ ያለ ሁኔታ በባለሙያዎች ላይ ሊያደርስ የሚችለው ጉዳት ይሄ ቅድም ያነሳሁትን የጤና ባለሙያዎችንም ሊያዛምዱበት ይችላሉ። በግል ሊደረግ የሚችል ነገር አለ፣ በሙያ ረገድ የሚደረግ ነገር አለ። ያለፈው አንድ አመት ተኩል በእኔ ሙያ ያሉትን ጨምሮ ይሄ መሰሉን የየለት ዜና ለሚያጠናቅርም ሰው ቀላል አልነበረምና ምን ይላሉ እዚህ ላይ? በስራ የተነሳ ብዙ ፈተና አለ። በጋዜጠኝነት እናንተ ዜና ስታጠናክሩ አሰቃቂ ዜና በየቀኑ መስማት ራሱ ትራውማቲክ ሊሆን ይችላል፣ ማለትም ከፍተኛ ጭንቀት ውስጥ ሊከት ይችላል። ሐኪሞችም ነርሶችም፣ እንደዚሁ ወታደሮችም፣ የሀገር መሪዎችም፣ ፖለቲከኞችም ሁሉም ላይ ይሄ ችግር አለ ነገር ግን አሁን በተለምዶ ፕሮፌሽናሊዝም የሚባለው ይሄ እንግዲህ ማይንድ ሴት አስተሳሰባችን፣ አመለካከታችን፣ ስሜታችን የሚቀረጸው ከሙያው ጋር ተያይዞ በሚሰጠን ስልጠና ነው። በእናንተ ሙያ የተወሰነ ማይንድ ሴት አለ፣ በእኛም ሙያ የተወሰነ ማይንድ ሴት አለ። በወታደርም እንደዛ ነው። አሁን በኮቪድ ጊዜ ወደ ሆስፒታል መሄድ እነት ለመናገር ፈራ ነበራል መሄድም አለብኝ። ስለዚህ አስፈላጊውን ጥንቃቄ እያደረግ ከነ ፍርሃቴ ከነ ገሳንግሴ መሄድ አለብኝ፣ ስራ ቦታ ስራዬንም መስራት አለብኝ። እየሰራሁም ሀሳብ እንደ ድንገት ማስኳ ቅድም እንደ አፍንጫዬ በደንብ አላስተካከል የውስተኛ ኮቪድ ሊኖረው ይችላል። በተለይ አንድ ጊዜ አስታውሳለሁ ሀያ ሰባት በመቶ ፖዚቲቭ ነበር እዚህ ያለሁበት ከተማ ከፍተኛ ጉዳት ከደረሰበት ከተማ አንዱ ነው አንዱ ነው እና ገዛን ጊዜ በእውነት ወደ መኪና ማቆሚያው ጋራጅ ስገባ ሆስፒታል፣ አንዳንድ ጊዜ የፓርኪንግ እንትኑ ነክቼ እጄን ሳላጸዳ፣ ፊቴን ስነካ እንዴት መረበሸው። ምክንያቱም ልይዝ ይችላል፣ ምን ጥያቄ የለው እና ስለዚህ ይሄ ሙያው እያለን ሙያ ፈተና አለው። ፈተናውን ደግሞ ለመቋቋም ፕሮፌሽናሊዝም ማይንድ ሴት የሚባለው በእውነቱም ስሜትን እና ሀሳብን እንዴት መግራት ይገባል የሚለው ከሙያው ጋር ተያያዘ የሚመጣው። ሌላው የግለሰብ ጸባይ ነው የተለያየ ባህላዊም ጉዳይ ሚኖች እና አንድ ነገር ግን መረዳት የሚያስፈልገው አንዳንድ ጊዜ ይሄ ስራ ሲበዛ እንደ ረዥም ሰዓት በመስራት ስራውን እገፋዋለሁ የሚባለው ድሮ ይመስለን ነበር፣ ግን አሁን ጥናቶች እንደሚያሳዩት እንዲያውም ውጤታማ አይደለም። ይሄ ምንም እረፍት ሳያደርጉ ወይም ከሚሰሩት ነገር ለየት ያለ ነገር ሳያደርጉ ሳምንቱ በሙሉ የሚሰሩ ሰዎች አንደኛ ውጤታማ አይደሉም፣ ሁለተኛ የጤናም ችግር ሊያጋጥማቸው ይችላሉ። እና እግዚአብሔርም አንድ ቀን ያረፈው ያለ ምክንያት አይደለም። እና ሌላው ቀርቶ አንድ ጆርጅ ማኪዮ ነው የሚባል ሰው ባጠናው ቢያንስ ቢያንስ የተወሰነች ረፍት እንኳን እና አምስት ደቂቃ አስር ደቂቃ መውሰድ ራሱ ጥሩ ነው ይላል። ምሳሌ ስቶ ሲናገር አንድ የሆነች አትሊት የሆነ ጊዜ ተሸነፈ ዝላይ ላይ ይሁን የሆነ ብቻ፣ ከዛ በኋላ ምን አላት? ቢያንስ ቢያንስ ለአንድ ደቂቃ ዓይንሽን ጨፍንሽ፣ ትንሽ ትንፋሽ ውሰጂ፣ እንዲህ አይነት ብሬክ ልመጂ ያላት አንድ ደቂቃ ብቻ ያ ብቻ ለውጥ ማምጣት ይችላል። ሌላው ደግሞ የታወቀው የምታውቀው ሳውዝ ፖል ለማግኘት የደቡብን መጨረሻው ክፍል ለማግኘት አንድ የኖርዌይ አንድ የስኮትላንድ ቡድኖች ምክክር ላይ ነበሩ። የዛሬ ስንት ዓመት። የስኮትላንዱ አየሩ ጥሩ ሲሆን ንፋሱ በማይበዛ ጊዜ ብዙ እስኪደክማቸው ድረስ ሄዳል። የኖርዌው ግን በቀን አስራ አምስት ኪሎ ሜትር ነው ሀያ ኪሎ ሜትር አየሩ ጥሩም ሆነ መጥፎ ቀጥሏል። ከዛ መጨረሻ ላይ አንድ ሶስት ቀን ሲቀራቸው አየሩ ጥሩ ሆነ። የስኮትላንዱ በቃ ቀጠለ። የኖርዌዩ አዛዡ 15 ኪሎ ሜትር ላይ አቁሙ ይላቸዋል። እረፍት ይውሰዱ። አየሩ ጥሩ ሆኖ ቀጥል ቢሉትም የለም፣ አያስፈልግም እና የኖርዌው ጨርሶ ተመለሰ። እንደምታውቀው የስኮትላንዱ ቡድን በሙሉ ሞቱ። መለሰ ሰው አልነበረም፣ ለወሬ ነጋሪ ያልቀረ እና ማስታወሻቸው ላይ የጻፉት ስራ እዛ ላይ እያንዳንዱ ቀን ይጽፎ ነበር እና ይሄ በርናውት የሚባለው ማለትም ከመጠን በላይ በመስራት ውጤታማ እንሆናለን የሚለው ስራ በበዛ ቁጥር ወርክ ሀርድ አንድ ሀርድ ሞር ወርክ ሞር ወርክ የሚለው አሁን እሱ ጊዜ ያለፈበት በሳይንስ ድጋፍ የለውም አለው። ኢትዮጵያ ውስጥም ብዙ ሰዓት የሚሰሩ ሰዎች አሉ አሉ። 16 ሰዓት ቅዳሜም ይሰራሉ። ይሄ ውጤታማ አያደርግም፣ ነው አዲሱ እንዲያውም። በርናውት ሲገባ አንድ ሰው ምንድን ነው? ጭራሽ ስራውን መጨረሻ ላይ ሊጠላ ይችላል፣ ኑሮንም ሊጠላ ይችላል፣ መፈጠሩንም ሊጠላ ይችላል። በዚህ ላይ ብዙ ጥናቶች ይደረጋሉ እና አይ ቲንክ እኔ አሁን ያንን ካየው በኋላ ስራ ቦታ ምሳ በኋላ ጊዜ ካለ ከምሳ በኋላ ካልሆነም ወደ ከሰዓት በኋላ ወደ አስር ሰዓት ላይ የአስራ አምስት እስከ ሀያ ደቂቃ ናፕ ወስዳለሁ እና ያ ያድሰኛል። እንደው ዓለም ጨልሞብኝ ከሆነ ወደ ናፕ የሄድኩት ስነቃ ትንሽ ፈካ ስላለ እዚህ ይሄ በጣም በጣም ይሄ ነገር በአንተ ፕሮግራም አንዱ ትልቅ ማስተላለፍ ፈልገው እዚህ ይሄ በርናውት የሚባለው ስራ በበዛ ቁጥር ብዙ ሰዓት መስራት አይደለም መፍትሄ። አሁን አሁን በአንዳንድ ህይወትን ቀለል ለማድረግ በሚመከሩ ትምህርቶችም ላይ የምናየው በጣም የበዛ ስራ ከመስራት ይልቅ በቀለጠፈ ሊጠቅም በሚችል መንገድ አሰራርን ማደራጀት ነው እንደ ጥሩ የሚባለው እና ጥሩ ምክር ሰጥተዋል። በጣም በመስራት ብቻ ይሸነፋል ያስቡትን ብዙ ወጣቶችም የሚያመላክት ይመስለኛል። ፕሮፌሰር ዮናስ ወደ ሌላ ጥያቄ ከመሻገሪ በፊት እዚህ ቀደም ብዬ ባነሳውን ሎት ከሙያ ጋር በተያያዘው ፈተና ቅድም እንዳሉት ስራው የሚጠይቀው የአእምሮ ዝግጅት ከስራው ጋር የሚሄደውን በስልጠናም በስራ በሙያ ልምምድም እንደ ሙያ መስኩ ሁሉም ጋር አለና ቀረብ አድርጌ ያቀረብኩት ጥያቄ በተለመደው መንገድ ከሆነው ውጭ ላለው ማሳየት ፈልጌ ነው። በመደበኛ ሁኔታ ጋዜጠኛ አሁን አሁን እንደሚያውቁት መንገዶች ተመቻችተውለት ከጦሩ ጋራ በቦታው ሄደው ያለውን ነገር እንዲዘግቡ ኃላፊነትም ለአደጋም የተጋለጠ ነገር ይሰራሉ። እሳት ባለበት፣ ጎርፍ ባለበትም በቦታው ሄደው ይዘግባሉ። ሙያው የሚጠይቀው ፈተና ነው እና ቅድም የጦር ሰራዊትን ኃላፊነት እና የሥራ ጠባይ እንደገለጡት የኮቪድን አንስተናል። በሕክምና በእርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋራ የሚደረግ ግብ ግብ ላይ ነው የምትሰለፉት። ነገር ግን እነኚህ ፈተናዎች የሁል ቀን ጣራ አይደሉምና አንድ ሰው በየጠዋቱ ሲነሳ የሚያሳስብ መጥፎ ዜና እንደሚኖር አስቦ የሚነሳ ከሆነ ለአእምሮውም ጤናማ አይሆንም ከሚል መንፈስ ነው ይህን ማነሳለሁት። ተነገ ወዲያም የሆነው ከዛም በኋላ ይሄው ነው በሚያሰላስለው አእምሮ ይህንን የስራዬ አካል ነው ጨርሼ እወጣለሁ። ሳላውቀው ግንም በተደጋጋሚ ወደ ውስጤ ያስገባሁት ነገር የሚጎዳኝ ነገር ሊኖር ይችላል ወይ? ይሄንንስ ለማስቀረት ማድረግ የምችለው ነገር አለ ወይ? እንዲያውም አሁን ያለው በእኛ ሙያ ያለው አመለካከት ጠዋት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና፣ አንቲሲፔትድ ባድ ኒውስ፣ ወይም ማንኛውም ዜና በሱ አትጀምሩ ነው የሚባለው። ሌላው ቀርቶ በስልካችሁ አትጀምሩ ነው የሚባለው። እና የመጀመሪያ ነገር ከተቻለ ግራውንድንግ ማለትም ጸሎትም ከሆነ ጸሎት ሜዲቴሽንም ከሆነ ሜዲቴሽን የተወሰነ ነገር አምስት ደቂቃም ሊሆን ይችላል ወይ ሙዚቃ እየሰማ ወይ ውሃ የተፈጥሮ ሜዲቴሽን ይሄንን በማድረግ ጀምሮ ፕሮፌሰር ማርክ ዊሊያምስ የሚባሉ ዩኒቨርሲቲ ኦፍ ኦክስፎርድ ድሮ እንዲያውም ቄስ ነበሩ፣ የፕሬስቢቴሪያን ቸርች ከዛ ሳይኮሎጂስት ሆነው እሳቸው ሌሎች ማስረጃ በደምብ በሳይንሱ ቀነቸውን መጀመሪያ ያለባችሁ በግራውንዲንግ ነው ሜዲቴሽን ወደ ጸሎት ድለኛ ሆኖ ሃይማኖተኛ የሆኑ ሰዎች መጸለይ ይችላሉ። ሃይማኖተኛ ያልሆኑትም ደግሞ እንደዚሁ መንፈሳቸውን አረጋግተው ሀሳባቸውን ሰብስብ በማድረግ ጀምሮ ነው የሚባለው። ሌላው ደግሞ የፊዚካል አክቲቪቲ እንቅስቃሴ፣ አሁን ጠዋት ጠዋት ሁል ጊዜ ለአንድ አስራ አምስት ሀያ ደቂቃ ተንቀሳቅሼ እመጣለሁ። ያ መንፈሰን ያዘጋጀዋል። ግን አንዳንድ ጊዜ ደግሞ እንደው መቼም ሁኔታዎች ኢትዮጵያ ውስጥ ሲጋጋሉ ጦርነት፣ ውጊያ የነበረ ሰሞን በተለይ ያቺ ለራሴ ያወጣኋት ግ እንደው እያዳለጠችኝ በዜና እጀምራለሁ። እና ይሄ እንግዲህ ልክ የመንፈስ ጡንቻን አዳብረ ከዛ ወደ ቀኑ ስራው ስትገባ፣ እንዲያውም ቀንህን መጀመሪያ እቅድ ሳታወጣ አትጀምር ነበረ። ሁለት ደቂቃም ቢሆን ወስደህ ከዚህ ሰዓት ትንሰት ይችን አደርጋለሁ እንደ ብዙ ተወሰነም ነገር ከዚህ እስከዚህ፣ ወይም ቢያንስ ቢያንስ ዛሬ ይሄን ይሄን ይሄን አድርጋለሁ፣ አንድ አራት አምስት ነገር እንደዛ ጽፎ መነሳት መስመር እንድትይዝ ያደርጋል። ነው ምክሮቹ ሊገቡ ናቸው። ፕሮፌሰር ዮናስ ቀጥሎ እንድናየው የፈለግኩት ጭብጥ ደግሞ ከየዓለማችን ሌላ ፈተና ነው። ከነኙ ጉዳዮች ጋር ይዛመዳል፣ በተዘዋዋሪም ነካክተነዋል። እንዲህ ያለው ትርምስ ባለበት ሁኔታ ውስጥ የሚፈጠሩ በእርግጥ የሆነው ያነሰ ይመስል የተዛቡና የሐሰት ወሬዎች የሚያደርሱት ጉዳት አሁን ደግሞ ቅድም ያነሱት ያ ቴክኖሎጂም ለክፋት ሥራ እየዋለ ነው። ሌላ ቀርቶ መንግሥታት እንኳን ከጊዜው ፈተና አልዳኑም። ታላላቅ የሚባሉ መንግሥታት ሳይቀሩ ሰለባ ከመሆን ያልዳኑበት ጊዜ ላይ ነን። የተሳሳተ የተዛባን መረጃ ለማይመረምር ሰው አይደለም ለሚመረምር እንኳን ለጊዜው ማሳሳት የሚችሉ መረጃዎች በቀላሉም በቴክኖሎጂ የሚሰሩበት ሁኔታ ላይ ነው ያለነው እና እነኝንስ እንዲህ ያለው ጉዳት አንድም ወይ ጥቅም የሚያገኙ ወይንም ደግሞ ሌላ የተለየ ዓላማ ያላቸው ሰዎች የማያቆሙት ስለሆነ ማቆምም የሚቻል አይመስልም፣ አሁን ካለበት ሁኔታ አንጻርና፣ እዚህ ላይ በስነ ልቦና ምን ይታይዎታል? ፕሮፌሰር ዮናስ እንዳለ ገዳ ጋር የጀመርነው ቃለ ምልልስ አልተጓጨም። ቀሪውን በሌላ ፕሮግራም እናቀርባለን። ዕውቁና አንጋፋው የኢትዮጵያ ቋንቋዎች የስነ ጽሑፍና የስነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ አረፉ።